ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።

በጥያቄን እንደርደረ ዛሬ በአንዳች ትኩስ ስሜት ተውጠን የምናስባቸው በእጅጉ የሚያስደስቱን ነገሮችም ሆኑ ከሚገባው በላይ ጊዜ ሰጥተን የምንጨነቅባቸው አብዛኞቹ ጉዳዮች ነገ በዚያ ስሜት የማናያቸው መሆናቸው የቱን ያህል ይታሰበን ይሆንም?

እረ ለመሆኑስ የነገው ማንነታችን ከዛሬው በእርግጠኝነት የተለየ ብቻ ሳይሆን የነገውን ምርጫና ፍላጎታችንን ዛሬ ላይ ሆነን በትክክል ማወቅ እንደማንችል ልብ እንል ይሆን? በአጭሩም የነገው ማንነታችን አለመታወቅ ብቻ ሳይሆን ምናልባትም አንዳንድ ግምቶች ይሰጥበት ይሆናል እንጂ ጨርሶ በውል ሊታወቅ የማይችል መሆኑን ነው ድምዳሜው የሚያስረዳው።

የሁለት ዓለም ቀን መቁጠሪያ ላላቸው አንዱም በዕለት ኖሯቸው መገልገያ ሌላውን በመጡበት ባህል ውርስ ላደረጉ በውጭ ሀገር ለሚኖሩ አድማጮቻችን አዲሱ ዓመት ከገባ በመጀመሪያው የራዲዮ መጽሔት መገናኘታችን ነውና

እንኳን አደረሳችሁ እያን ይህንኑ የዘመን መለወጥ አስታከን በጊዜ ውስጥ ስናልፍ የሚገጥመንን ዛሬ ላይ ሆነንም ነገን በተከፈተ ልብ አሻግሮ የማየት ዕድል የሚፈነጥቁ ሀሳቦች ያዘለ ወቅት ጨምሮ ለምሽቱ ከተሰናዱ ልዩ ልዩ ዝግጅቶች ጋር የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታየና፣ አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።

እሁድ ታህሳስ 30 2015 ዓ ም የኢየሱስ ክርስቶስ ልደት በዓል ገና በትናንትናው ዕለት በሀገር ውስጥና በውጭ ሀገር ከሚኖሩ የክርስትና እምነት ተከታይ ኢትዮጵያውያን ዘንድ በከፍተኛ ድምቀት ተከብሮ ውሏል። በዓሉን ያከበራችሁ አድማጮቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። የሰዓቱን የዓለም ዜና እናስቀድማለን። ጠብቆ ነው።

እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሶማሊያ መንግሥትና የአልሸባብ ታጣቂዎች ቡድን የሰላም ንግግር እያደረጉ ነው መባሉን አስተባበሉ። ማስተባበያው የተሰማው አብዱልፋታ ካሴም ሙሐመድ የተባሉ የሀገሪቱ ምክትል መከላከያ ሚኒስትርና የህዝብ እንደራሴ የቅዳሜ ዕለት የአልሸባብ ታጣቂ ቡድን ከመንግሥት ጋር ለመነጋገር ጥያቄ ማቅረቡን መናገራቸውን ተከትሎ ነው። አንድ የመንግሥት ከፍተኛ ባለሥልጣን ቆየት ብለው መንግሥት ከታጣቂው ቡድን ጥያቄ ቀርቦለት አለመባሉን

አስተባብለዋል። ከቡድኑ ምንም አይነት ጥያቄ አልቀረበልንም ያሉት የብሔራዊ ደህንነት አማካሪው ሼክ አለይ ሚኒስትሩ በተሳሳተ መንገድ ንግግራቸው እንደተወሰደ ለአሜሪካ ድምፅ ተናግረዋል። በአልሸባብ ላይ የሶማሊያ መንግስት ያለው አቋም እንዳልተለወጠም አክለዋል። እንደ ቡድን ከእነርሱ ጋር እየተደራደርን አይደለን። ይሁንና ከቡድኑ መለየት የሚሹ በሂደት ውስጥ አልፈው የመንግስትን ምህረት ማግኘት ይችላሉ ሲሉ አክለዋል። በዋትስአፕ አውታር በኩል በላኩት መልእክት

አልሸባብም በበኩሉ ከመንግስት ጋር ንግግር አለማድረጉን አስተባብለዋል። ከቡድኑ ጋር ትስስር ያለው ድረገጽ ምክትል የመከላከያ ሚኒስትሩ የተናገሩለት የሰላም ንግግር መሠረተ ቢስ ነው ብለዋል። በመካከላችን ንግግር እንደሌለ ንግግርም እንደማይኖር አረጋግጣለሁ ሲሉ ማንነታቸው ያልተገለጸ የቡድኑ አመራር ለድረገጹ መናገራቸው ተዘግቧል። በጥር 2018 የአውሮፓውያኑ ዘመን አሊ ድሬ በመባል የሚጠሩት አሊ ሙሐመድ ራጊ የተባሉት የቡድኑ ቃል አቀባይ የሰላም ንግግር ከጅምላ ጨራሽ መሳሪያ በላይ

የበለጠ አደገኛ ነው ሲሉ መናገራቸው ይታውሳል። ሩሲያ በተቆጣጠረችው የዩክሬን ዶንቴስክ ክልል የሚገኙ ሁለት የእንፋሎት ሙቀት ማብለያ ጣቢያዎች በዩክሬን ጦር በተሰነዘሩ የሮኬት ጥቃቶች እንደወደሙ ሞስኮ የሾመቻቸው ባለሥልጣናትና የሩሲያ መንግሥት የዜና አገልግሎት በዛሬው ዕለት አስታውቀዋል። ቀደም ብለው የወጣው የሮይተርስ ዘገባ

ዙሪስ እና ኖቪ ስቪት በሚባሉ ስፍራዎች ያሉት ጣቢያዎች እንደተመቱና በስራ ላይ የነበሩ እንደተጎዱ ባለስልጣናት በቴሌግራም አውታር ላይ መጠቆማቸውን ዘግቦ ነበረ። የሩሲያ መንግስት ዜና አገልግሎት በኖቪ ስቪት አንድ ሰው እንደተገደለ ዘግበዋል። ከጣቢያው ፍርስራሽ ውስጥ የአንድ ሴት በድን ወጥተዋል ሲል የአደጋ ጊዜ አገልግሎት ወኪሎችን ጠቅሶ ዘግበዋል። ጥቃቱን በተመለከተ ከዩክሬን በኩል የተሰጠ ምላሽ የለም። ዩክሬን ሩሲያ ውስጥ በተደረጉም ሆነ በሩሲያ ቁጥጥር ስር ባሉ ግዛቶቿ ላይ በሚወሰዱ ጥቃቶች ዙሪያ እስካሁን ኃላፊነት አለ

ወሰደችም። ዶፍ ዝናብና አውዳሚ አውሎ ነፋስ በካሊፎርኒያ በሚገኙ በመቶ ሺዎች የሚቆጠሩ መኖሪያና ንግድ ቤቶችን ካለመብራት አስቀርተዋል። ፓወር አውቴጅ ዳት ኦርግ በተሰኘው ተቋም መሠረት ከ330 ሺህ መኖሪያና ንግድ ቤቶች በላይ እሁድ ከሌሊቱ 9 ሰዓት ጀምሮ የኤሌክትሪክ አገልግሎታቸው ተቋርጠዋል።

ከአዲስ ዓመት ሳምንት መገባደጃ ወዲህ በእጅጉ በከፋው የአየሩ ሁኔታ ምክንያት እስካሁን ስድስት ሰዎች ሞተዋል። ከእነዚህ መካከል በተንቀሳቃሽ ቤት ላይ በወደቀ ዛፍ ምክንያት ሕይወቱን ያጣ ጨቅላ ይገኝበታል። የአየር ሁኔታ ትንበያ ባለሙያዎች በሌላ ዙር ከፍተኛ መጠን ያለው ውሃ ያረገዘ አውሎ የሰማይ ላይ ጅረት ይሉታል እርጥብ ትሮፒካል አየር ምክንያት ሰኞ ዕለት ካሊፎርኒያ በዝናብና በበረዶ ተራራ ልትናጥ እንደምትችል አስጠንቅቀዋል። ብሔራዊው የአየር ንብረት አገልግሎት በተደጋጋሚ የሚከሰተው ከልክ ያለፈ ዝናብ ተዳምሮ ወንዞች ከዚህ በፊት

በፊት ከታየው ሁሉ በሚልቅ መጠን እንዲሞሉ ስለሚያደርጋቸው በመካከለኛው ካሊፎርኒያ የጎርፍ መጥለቅለቅ ሊከሰት እንደሚችል በትናንትናው ዕለት አስታውቀዋል። ዘገባው የሮይተርስ ነው።

በስተመጨረሻም የፍልስጤም የውጭ ጉዳይ ሚኒስትር እስራኤል የጉዞ ፍቃዳቸው እንደሰረዘችባቸው በዛሬው ዕለት አስታወቁ። የአሁኑ እርምጃ የከረረ አቋም ያለው አዲሱ የእስራኤል መንግስት በፍልስጤማውያን ላይ እንደሚተገብራቸው ከቀናት በፊት ካስታወቃቸው አራቂ እርምጃዎች ክፍል አንዱ ተደርጎ ታይቷል። ራይድ ማልኪ የብራዚል ፕሬዚደንት በዓለ ሲመትን አክብረው ሲመለሱ እስራኤል የጉዞ ፍቃዳቸው እንደሰረዘችባቸው እንደሰሙ ተናግረዋል። ይህ የጉዞ ፍቃድ የፍልስጤም ባለሥልጣናት ከመደበኛ ፍልስጤማውያን በተለየ መልኩ በእስራኤል ቁጥጥር ስር ባለችው ስ

ባንክ በቀላሉ እንዲገቡና እንዲወጡ ያስችላቸዋል። የእስራኤል መንግስት ይህን እርምጃ ያጸደቀው ፍልስጤማውያን የተባበሩት መንግስታት ድርጅት ከፍተኛ የዳኝነት አካል እስራኤል የተቆጣጠረቻቸውን ቦታዎች በተመለከተ ሃሳቡን እንዲሰጥ ግፊት በማድረጋቸው ለመቅጣት መሆኑ ተዘግበዋል። ይሄ ውሳኔ የአሁኑ የእስራኤል መንግስት ስልጣን በያዘ በጥቂት ቀናት ውስጥ በፍልስጤማውያን ላይ የያዘውን የከረረ አቋም የሚያሳይ ነው ተብሏል። ዓለም አቀፍ ሕጎችን በመጣስ ረገድ ልትቀጣ የሚገባት እስራኤል መሆኗን የተናገሩት ፍልስጤማውያን የማልኪ የጉዞ ፍቃድ መሰረዙናው

ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ዛሬ በነበረ የመንግሥት ካቢኔ ስብሰባ ላይ እርምጃው በተባበሩት መንግሥታት ዘንድ በታየው መጠን ያለፈ ጸረ እስራኤላዊነት ላይ ያነጣጠረ እንደሆነ ተናግረዋል። አርብ ዕለት የመንግሥቱ የደህንነት መስሪያ ቤት 39 ሚሊዮን ዶላር ለፍልስጤማውያን አስተዳደር እንዳይገባ በማገድ በምትኩ ገንዘቡ በፍልስጥማውያን ታጣቂዎች በቤተሰባቸው ላይ ጉዳት ለደረሰባቸው እስራኤላውያን ካሳ እንዲከፈል

መወሰኑ ይታወሳል። ዘገባው የአሶሼትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዶች ጋር አብራችሁ እንድትቆዩ እንጋብዛለን።

በድጋሚ ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የእሁድ ታህሳስ 30 2015 ዓ ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።

ፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታይና አሉላ ከበደነን አሉላ ከጥቂት ሳምንታት ለእኔ እንደውም በርከት ያሉ ሳምንታት ብለው ይሻለኛል ከእረፍትህ ተመልሰሃል የአውሮፓውያን ገናና አዲስ ዓመት የትናንቱ የኢትዮጵያውያን ገና እንዴት አለፉ ቆንጅት በጣም ጥሩ ነበረ ከረዥም የሥራ ጊዜ በኋላ የተገኘ እረፍት በመሆኑ ልዩ ነበር እረፍት ባትወጪም አንቺስ ታዲያ በዓላቱን እንዴት አሳለፍ

እኔም በጥሩ ሁኔታ ነው ያሳለፍኩት አሉላ። መቼም አንዳንተ እረፍት ላይ እንደከረመ ሰው ባይሆንም ማለት ነው፣ ቅናት እንዳለ ነገር አሁን ተተሽን ስትሄጂ ደግሞ ተራዊን ይሆናላ።

እኔ ደግሞ ከሄድኩ አልመለስም። ታውቀኛለህ አይደል? እሱም ነው የፈራሁት። ስለዚህ ነው እኔ ረጅም ጊዜ ያልቆየው የመሰለኝ። ለማንኛውም አሉላ ጥሩ ጊዜ ስላሳለፍክና ስለተመለስክ ደስ ብሎኛል። እንኳን ደህና መጣህ። እንደውም መልካም አዲስ ዓመት ያልኩ በጽሁፍ መልእክት ብቻ ነበርና እረፍትህን እንደ ልብ እንድታጣጥም ብዬ ነበረ። እንኳን አደረሰ።

ቆንጅት እንኳን አብሮ አደረሰን። እርግጥ ነው አዲሱ ዓመት ከገባም አልተገናኘንም። አሁንም ከቢሮና ከቢሮ ውጭ ሆነን ነው ይህን ፕሮግራም እየሰራን ያለነው። ቀናት አለፉና ያለፈ ሊባል ነው። ባለፈው ዓመት ወሩ ከመገባደዱ በፊትም ሳምንታት ቀደም ብሎ ነው አብረን የሰራ ነው። ባይሆን ለመልሱ ታዲያ ለጊዜው ይስማማል በሚል ባሰናዳ ነው ቅንብር ብንንደረደረ

ለአድማጮች የጠቆም እንዳደረግ ነው በመግቢያችን ሁለተኛውን የቀን መቁጠሪያ ለሚጠቀሙ በዓለም ዙሪያ ለሚገኙ አያሌ ሚሊዮኖች የአውሮፓውያኑ አዲስ ዓመት 2023 ከገባ ዛሬ ሰባተኛው ቀን ተቆጥረዋል። ጊዜው ከሚከስታቸውና የተለየ ስሜት ከሚያሳድሩት ሁኔታዎችና እቅዶች ባሻገር ይህንኑ የአዲስ ዓመት መንፈስ ተንተርሰን ታዲያ

አሁን ከሩቅ ላይ ይታየን የሚችል ነገር ግን ዛሬ የምናደርጋቸውንም ሆነ የማናደርጋቸውን ነገሮች በቅጡ እንመረምር ዘንድ የሚጋብዝ በመግቢያችን ጠቀስ ያደረግነው ቁም ነገር ያዘለ ወግ ነው። ቀዳሚው

በአንዳች ትኩስ ስሜት ተውጠን የምናስባቸው በእጅጉ የሚያስደስቱን ነገሮችም ሆኑ ከሚገባው በላይ ጊዜ ሰጥተን የምንጨነቅባቸው አብዛኞቹ ጉዳዮች ነገ በዚያ ስሜት የማናያቸው መሆናቸው የቱን ያህል ይታሰበን ይሆንም? እረ ለመሆኑስ የነገው ማንነታችን ከዛሬው በእርግጠኝነት የተለየ መሆኑ ብቻ ሳይሆን የነገውን ምርጫና ፍላጎታችንን ዛሬ ላይ ሆነን በትክክል ማወቅ እንደማንችል ይከሰትልን ይሆን?

በአጭሩም የነገው ማንነታችን ያልታወቀ ብቻ ሳይሆን ምናልባትም አንዳንድ ግምቶች ይሰጥበት ይሆናል እንጂ ጨርሶ በውል ሊታወቅ የማይችል ነው። ይህ ሁሉ ሆኖም ቢሆን ታዲያ ዛሬ የምናደርጋቸው አንዳንድ ነገሮች፣ ዛሬ የሚሰማን ስሜት አጥብቀን የምንይዛቸው ነገሮች፣ አልያም ቋሚና ጨርሶ የማይለወጡ ይመስል እነርሱን ለማስጠበቅ የምንሄደው ርቀት ያስደምማል።

አንዳንዴም ባለችን ትንሽ አቅም ሌሎችን ለመጉዳት አሁን ለመርዳት አይደለም፣ ለመጉዳት በክፋት የምናደርጋቸው ድርጊቶች ይገርማሉ። በቅርባችን ያሉ ሰዎችን በቤተሰብ በጓደኛ አሊያም በስራ ቦታ ከአንዱ ወይም ከሌላው ላይ ጉዳት ለማድረስ ከምናደርገው ጥረት ዛሬ በኢትዮጵያ በስፋት እያየን እንዳለ ነው በጭካኔ የሚፈጸሙ ግድያዎች ድረስ ይህ ሁሉ ግን ለምን ያሰኛሉ።

እናም የዚህ ሁሉ ከንቱነት አሁን ካለንበት ሆነን አይታየን ይሆናል። ያለ ጥርጥር ግን ያ ውሎ አድሮ የምንደርስበት የነገ ማንነታችን ነገ የሚባል ከኖረን አሁን ያለ ጥርጥር የነገ ማንነታችን ወደ ኋላ ዞር ብሎ ያለፈውን ሲመለከት የሚያፍርባቸው ይሆናሉ። እርግጥ ነው ያኔም ቢሆን ታዲያ የማመዛዘን ብቃት መጠየቁ አይቀሬ ነው።

አንድ ሌላ ነጥብ እናክል። የሰው ልጆች ስንባል በገዛ ራሳችን ላይ ሊመጡ የሚችሉ ለውጦችን የመተንበያ አቅማችን ደካማ ነው ይባላል። አሁን ያለን ማንነት ባለበት መልኩ ይቀጥላል ብለን ብናስብ ትርጉም ይኖረው ይሆን? እንደ አንዳንድ የሰው ልጅ ለውጥ ተመራማሪዎች እይታ ግን ራሳችንን ተሰርቶ እንዳለቀ ምርት ከማየታችን ላይ ነው ችግሩ ምክንያት በማያቋርጥ ለውጥ ውስጥ የምናልፍ መሆናችን

ጠባይ ወይም ባህሪ ለራሳችንም ሆነ ለሌሎች የሚጠቅሙ ጉዳዮችን አስመልክቶ ያለንን አስተሳሰብ፣ ድርጊትና ስሜት ያሳያል። አሁን ጠባይ ሲባልም ደግሞ ዘርፈ ብዙ ነው። የልባችንን ፍቃድና ፍላጎት ብሎም የአእምሮን ጥንካሬ ያጠቃልላል። እንደ ማህበራዊ ግንዛቤያችንና ስሜታችንን የመግራ ችሎታችን ሁሉ የባህሪያችን ምንነት መገለጫዎች ልናዳብራቸው የሚችሉ ናቸው።

የርህራሄ አልያም የቅሬታ ስሜት፣ ቁርጥ ያለ ውሳኔ የማድረግ ችሎታ፣ አንዳች የማወቅ ጉጉትና ስሜትን የመግራት ጥበብ በእርግጥ በትምህርትና ሆን ተብሎ በሚደረግ ልምምድ ይለመልማሉ። አሉላ፣ ይህንን ቀደም ሲል ለአድማጮቻችን ያቀረብነውን እንደው በሀሳቤ እረፍት ላይ ያለ በፀሐይ ጥልቀት

ባህር ፊት ለፊት ቆመ እያሰላሰልክ ያዘጋጀኸው ያሰብክበት የጻፍከው ነው የሚመስለኝ። እና ምናልባት በባህሩ ዙሪያ በመሆነ በእንደሱ አይነት ሁኔታ ሆነ ነው ስትጽፈው የነበረው። የባህሩ ሀሳብ ብዙ እንድንነጋገር ያደርገኛል። እና ከሱ መለስ ስላለው የእረፍት ነገር እንደው ትንሽ ወንዝም ካለ ወጣ ብለሽ ሄድሽ አይቀርም ግን፣ ስሜቱ ትክክል ነው ቆንጅት። በዘመን መለወጥ ስሜት ውስጥ ሰዎች ነንና የቱን ያህል እንደምንለወጥ

በተለይ ከቅርብ ጊዜ ወዲህ ደግሞ ይፋ በተደረጉ የሳይንስ ግኝቶች ተለዋዋጭነታችን የሳይንሱ ዝርዝር ውስጥ እንዳንገባ እንጂ በስነ ሕይወት ቀመርም ቢሆን በሰውነታችን ውስጥ ያሉት ሴሎቻችን ሳይቀሩ

ያለማቋረጥ በየጊዜው እንደመለዋወጣቸው በዚያም ረገድ ነገ ምንድነው ምንሆነው የሚለውን ለሚጠይቅ ሰው ባቀረብነው ዝግጅት ውስጥ እንደገለጥ ነው። ነገ ቅር የሚለን ነገ የምናዝንበት ነገር ላለማድረግ የሚያነቃ አይነት አድርጌ ነው የወሰድኩትና በዚያ ስሜት ነው ቆንጅት እዛ ውስጥ የቆየሁት። በጣም ጥሩ ነው። አሉላ እንዳልከው አዲስ አመት ራስን ወደኋላም ዛሬ ላይም ወደፊትም

እየተመላለሱ መመርመር መፈተሽን የሚጋብዝ ጊዜ እንደመሆኑ አድማጮቻችንም ከልብ እንደሚከታተሉትና እና የራሳቸውን ሀሳብ እንደሚጨምሩበት ተስፋ አድርጋለሁ። አሉላ ትክክል ብለሻል። ቆንጂት ጥሩ አድርገሽ አድማጮቻችንንም አበረታተሻል። በቀናት ሳምንታትና ወራት አሊያም አመታት ውስጥ የሚለዋወጡትን ከወዲሁ ለማየት እንዲያገዝ የታለመ ወግ ነው እንግዲህ እንደተነጋገር ነው። አድማጮች በያላችሁበት ተወያዩ፣ ጻፉ፣ ደውሉልን፣ ሀሳባችሁን አካፍሎን

Vision does it.

bakana na bakana

i so

አሁን ደግሞ ጉዞ ወደ አዲስ አበባ ቆንጅት። እንግዲህ ንጉሴ አክሊሉ አስራ አምስት ቀኑን ጠብቆ በስልኩ መስመር ተገኝተዋል። ለዛሬ ምን ይሆን ያዘጋጀልን ለአድማጮች ብናስተዋውቅ፣ ንጉሴ ለዛሬ በቅርቡ ከዚህ ዓለም በሞት የተለየው እውቁ ብራዚላዊ የእግር ኳስ ንጉስ ፔሌ በአንድ ወቅት እኮ ወደ ኢትዮጵያ ሊመጣ ነበር እያለን ነው

እናስ ስለምንቀረ ይሆን? ንጉሴ በቀጣዩ መስኮቱ ያካፍለናል። ብራዚላዊውን የእግር ኳስ ጨዋታ ንጉስ ፔሌን በቅርቡ ማረፍ በማስመልከት ባለፈው እሁድ ቀንቦ የነበረውን ልዩ ዝግጅት ስለተከታተልኩ ከኢትዮጵያ ፉትቦልና ከፔሌ ጋር የተያያዘ

አንድ ታሪክ ለማስታወስ ነው ብቅ ያልኩት የጅብራልተሩ አለት ታላቁ የስፖርት ሰው ይድነቃቸው ተሰማ የኢትዮጵያ ሕዝብ በዚህ ዘመን ላይ የገጠመውን ፔሌን የማየት እድል ቢጨናገፍበት ዝንተ ዓለም ሲቆጭ ይኖራል ብለው ነበር። ከአምሳ ዓመት በፊት ያሉት አልቀረም። በጉምቱ ጉምቱ ጋዜጠኞቻችን ተቃውሞ ገጥሞት የፔሌ መምጣት ጨዋታውም አልተካሄደ

ፔሌም ወደ ኢትዮጵያ ብቅ አላለ። ታሪኩ እንደዚህ ነው። ፔሌ ከ15 ዓመቱ ጀምሮ ሳንቶስ ለተባለ ብሔራዊ ክለብ ነበር አገር ውስጥ የሚጫወተው በወር የሚከፈለው አስር ዶላር እንደነበረ ታሪኩ ያስረዳል። ቤተሰቦቹ በጣም ችግረኞች ነበሩ። የሳንቶስ ቡድን የዛሬ 50 ዓመት ገደማ በዚህ በምስራቅ አፍሪካ አካባቢ በዙሪያው

ልዩ ልዩ የወዳጅነት ግጥሚያዎችን ለማድረግ ይመጣ ስለነበረ ፔሌን የያዘው የሳንቶስ ቡድን ወደ አፍሪካ አካባቢ የሚመጣ ከሆነ በእኛ ዙሪያ በእኛ ጎረቤት አካባቢ ብቅ የሚል ከሆነ ለምን ኢትዮጵያውያንስ ፔሌን አያዩም ብለው የስፖርቱ ሰዎች እና አቶ ይድነቃቸው ተሰማ ሀሳብ አቅርበው የሳንቶስን ቡድን ጋበዙ። ይሄ ዜና

በይፋ ተነገረ ጉምቱ ጉምቶዎቹ በተለይ አዲስ ዘመን ጋዜጠኞች የፕሬስ ሰዎች እነ ጳውሎስ ኞኞ ተቃወሙ ሌሎች ሰዎችም ጭምር ፔሌ እኮ ወደ ኢትዮጵያ ቢመጣ ወጪ ይደረጋል የተባለው የኢትዮጵያ ሰባ ሺህ ብር ነው ይሄ ሰባ ሺህ ብር ደግሞ አንድ ትምህርት ቤት ሊሰራ ይችላል

እንዴት ትምህርት ቤት እንደ መስራት አንድ እግር ኳስ ተጫዋች ለማየት ተብሎ ሰባ ሺህ ብር ይወጣል ብለው ርዕሰ አንቀጽ ጻፉ። የተለያዩ የድጋፍና የተቃውሞ ጽሑፎች በየጋዜጦቹ በዛሬቱ ኢትዮጵያም በአዲስ ዘመንም ላይ መጻፍ ተጀመረ። ተቃውሞው ስለበረታ ፔሌም ቀረ። የኢትዮጵያ ሕዝብም የፔሌን ጨዋታ ሳይመለከት ቀረ።

ፔሌን አይተነው ቢሆን በዘመናችን በጊዜያችን ከቶ አይቻልም ነበር እንዲህ ዛሬ ላይ ጉራችን ፉትቦል ነበር። እግር ኳሳችን፣ የወርቃማው ዘመናችን የኳስ ንጉሱ ትዝታችን። በነገራችን ላይ እኛም እኮ እንደ ፔሌ የምንቆጥራቸው የሚቆጠሩ ጥሩ ጥሩ እግር ኳስ ተጫዋቾች ነበሩ። ለምሳሌ መንግስቱ ወርቁ ለጣሊያኑ ኤስ ሚላን

ተሸጦ አይሆንም ብለው የተቃወሙት የስፖርት ባለስልጣናት ነበሩ። እንደ መንግስት ወርቁ እንደ ፓሼ እንደ ኢታሎ ያሉ ጥሩ ጥሩ ኳስ ተጫዋቾች ነበሩን። የስፖርት መሪዎቻችንስ ቢሆኑ ዝነኞች አልነበሩም እንዴ? ታሪክና አስታውስ

ጨዋታ እጅግ ወደ ስለነበረ ከልጆች ከሚሆኑ ሰዎች ጋር ተጫዎች እነ መንግስቱ ነነስረ ጋር ተጫዎች አለ በሺ ዘጠኝ መቶ ሀምሳ ፌዴሬሽኑ ፀሐፊ ብቻ ሆኜ አይደለም የስፖርት ኮንፌዴሬሽኑ ረዳት ሚኒስትር ሁሉ ሆኜ ይጫወት ነበር እና አንዳንድ ያጋጠሙ ነገሮች እርግጥ አሉ። አሁን ለምሳሌ በሺ ዘጠኝ መቶ ሀምሳ ኳስ ጨዋታ ለማቆም የቆረጥኩበት ዘመን ነበር። ለመጀመሪያ ጊዜ ኢትዮጵያን ወክዬ ወደ ስዊድን ለዓለም ዋንጫ የሚሄድበት ጊዜ ደርሷል። ለመሰናበቻ ያህል የሸዋን ሻምፒዮና

ጊዮርጊስ አግኝቶ ከዚያም ከነሐማሴን ከነጥጥ ማህበር የፍጻሜውን ተጫውቼ እንዲያው በክብር ልወጣ አስቤ ነበር እና የመጨረሻው የሸዋ ጨዋታ በጊዮርጊስ እና በመቻል መካከል ደረሰ እና እኛ እኩል ለኩል ብንወጣ ይበቃን ነበረ። ይህንን ጨዋታ ለማሸነፍ እና መጀመሪያ ግብ አገባሁን፣ አንድ ዜሮ መራ። እንግዲህ ከዚያ ወደ መቻል ሁለት ግብ ካላገባ አይደርስብንም እና በመካከሉ ላይ

አንድ ግባ ገቡና አንድ ለአንድ ሆን እኛም ስንከላከል እነሱም ለመጨመር ሲፈልጉ ሊያልቅ አንድ ደቂቃ ሲቀር ከበደ መታፈሪያ የሚባለው ለወንድሙ በቀለ የሰጠውን ኳስ በራሱ ቶ አንድ ደቂቃ ሲቀር አግብቶ የፉትቦል ታሪክን እንዲያበድል ልዘጋለሁ ብዬ ያልኩትን አበላሽቶብኛል እና አንድ ማስታወሰው ከፍተኛ ነገር ይሄ ነው። በተረፈ ግን እንዳልኩ ግባግቢ ነበር በቴሌቪዥን በወጣትነት ዘመኔ በጣም ክባቢ ስለነበርኩ ለእኔ በአንድ አመት ውስጥ አርባ ሰባት ጎል አስገብቶ

አርባ ሶስቱን እኔ ነበር ያስገባኋቸው። ይህም እንደው እንደ ታላቅ ሪከርድ የሚቆጠር ነው እና እንደው የማዝ ነው። ቀደም ብዬ ያለ ጊዜ የተፈጠርኩ ነው የሚመስለኝ። እና በፉትቦል በደረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት ዓለም ደረጃ ከፍተኛ ተጫዋች ለመሆን ይችል ነበር የሚል እምነት አለኝ። ይርነቃቸው በጊዜያቸው በዓለም ላይ እንደ ፔሌ የሚያደንቁት ተጫዋች አልነበረም። በአንድ ወቅት ደግሞ ማራዶናም ስለመጣ

የአርጀንቲናውን ማራዶና አይተው ብዙዎች ደግሞ ከፔሌ የበለጠ ማራዶና መጣ እያሉ ሲናገሩ ይድነቃቸው ከዛሬ 36 ዓመት በፊት ባደረጉት ቃለመጠይቅ ከስፖርት ጋዜጠኞቻችን ጋር እሳቸው እጅግ አብልጠው አድንቀው የሚናገሩት በብዙ ምክንያት ፔሌን ነው። ፔሌ በሁለት እግሩም በቀኝ በግራውም ይጫወታል፣ በሁለቱም እግሮቹ ግብ ያገባል። ማራዶና የሚጫወተው በግራ እግሩ ብቻ ነው። ፔሌ

ካስቆጠራቸውና ከሚያስቆጥራቸው ግቦች መካከል አብዛኛዎቹን በራሱ ገይቶ ነው። ማራዶና ግን በራሱ ገይቶ ግብ ሲያስቆጥር አላየሁም። በአንድ ጨዋታ ላይም ዘሎ በራሱ ሳይሆን በእጁ የመታት ኳስ እንደ ግብ ተቆጥራ ብዙ ጊዜ ሲያጨቃጭቅ እንደነበረ ታስታውሳላችሁ ያሉት ትዝ ይለኛል። ፔሌን በዲሲፕሊኑ፣ በጥሩ እግር ኳስ ተጫዋችነቱ በጣም ያደንቁ ስለነበረ ከእኛም እነመንግስቱን እነ

እነ ኑሬን እግር ኳስን በእግር ሳይሆን በእጅ የሚጫወቱ የሚመስሉትን ኢትዮጵያውያን ተጫዋቾችን እያነሳሱ ያደናንቁ ነበር። እና ፔሌ ቅድም እንደተባለው ሰባ ሺህ ብር ተከፍሎ ወደዚህ መጥቶ ቢሆን ኖሮ ያን ጊዜ እኛም እንግዲህ አይተን ይህን ጊዜ ጉራችን አይቻልም ነበር።

ሰባ ሽብር ማለት ያን ጊዜ በኢትዮጵያ ምንዛሬ አንድ ዶላር በሁለት ብር ከአስር ሳንቲም የሚለወጥበት የሚቀየርበት ጊዜ ነበር። ለሁሉም ሆነ፣ አለፈ። የዛሬ ዝግጅቴን በዚህ ላብቃ። አመሰግናለሁ። እንግዲህ ማን ይናገር የነበረ ነውና፣ ንጉሴ አክሊሉ ያካፈለን ታሪክ እንዳስደመማችሁ አንጠራጠርም።

እነ አቶ ይድነቃቸው ተሰማ ፔሌ ወደ አፍሪካ አካባቢ ከመጣ ዘንዳ አዲስ አበባ ይምጣ ምን አለ፣ ጥሩ ነው። ጋዜጠኞችና ሌሎች ደግሞ አይ እሱን ለማምጣት ሰባ ሺህ ብር የሚወጣው ኢትዮጵያ እኮ ገንዘብ አልተረፋትም። ክርክሩ ጦፈ። ገንዘቡ ትምህርት ቤት ይሰራል እኮ ብለው የተከራከሩት አሸነፉ። ፔሌም ቀረ። አድማጮች፣ ይህን ታሪክ ዛሬ ላይ ሆነው ሲሰሙ ልባቸው ወደ የትኛው ወገን አድልቶ ይሆን? ሐሳባችሁን አካፍሉን።

አድማጮች እንግዲህ በአዲሱ ዓመት በነቃ ተሳትፏችሁ ከራዲዮ መጽሔት ጋር አብራችሁን ዝለቁ። አሁን ወደ ተከታዩ ቅንብር ነው የምናመራው። ተከታዩ ደግሞ የሙዚቃ ወግ ነው። ሙዚቃ በሕይወታችን ውስጥ ያለውን ትልቅ ስፍራ የሚፈትሽ

ከአሁን ቀደም ከቀረበ የተመረጠ ተከታታይ ቅንብር በመጠኑ ቀንጨብ ተደርጎ የተወሰደ ነው። ቅንብሩን እናስቀድም።

ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱበት ቤት ሙዚቃ ከማይዘወተርበቱ እንደምን ይለያል? ሙዚቃ ቀልብን ከማዝናናት ውጥረትን ከማርገብ ባሻገር የጥንዶችን ፍቅር ስለማለምለሙ፣ በቤተሰብ አባላት መካከል ለሚፈጠር የተሻለ መግባባት ምክንያት ስለመሆኑ የሚተነተኑትን ሳይንሳዊ ጥናቶች ተንተርሰን አስገራሚውን የሙዚቃ ሚስጥርና ፋይዳ አስመልክቶ በጀመርነው ቅንብር ዛሬ ሁለተኛውን ገጽ ገለጥ እናደርጋለን።

música com o gatinho

የምትሰማው የረቂቅ ሙዚቃ ቀማሪው ባህ የተጫወተው ድንቅ ሙዚቃ ይሁን፣ የቢትልስ አቀንቃኞች ያንቆረቆሩት ዜማ ብራድ ፔዝሊ ይሁን፣ ብሩኖ ማርስ አሊያም ኢትዮጵያዊ ለዛዎቹን እናምጣና የያሬድ መንፈሳዊ ዝማሪዎች ይሁኑ፣ የብዙዎችን ቀልብ መስረቅ የታደሉት እውቅና ገናና ድምፃውያኖቻችን የተጫወቷቸው ስልቶች

ሆም ብለንና አዘውትረን ማዳመጡ ይታክተናል እንጂ እንደ ቅጣት ሙዚቃ ከሚቸረን በረከቶች ግን አናመልጥም።

የሙዚቃ ድምፅ ስንሰማ ቀልባችንን፣ መላ አካላችን እናም መንፈሳችን ዘና ማለቱ አይቀርም። አንዳንዴም የሙዚቃውን ስልት ተከትለን ወዝወዝ እንል ይሆናል። ታዲያ እንዲህ ግልጽ ከሆነው የሙዚቃ ድምፅ ከሚቀሰቅሰው ድንቅ ስሜት ባሻገር ምርጫችን የሆነ ስልት እየኮመኮምን ከሙዚቃው ባቡር ተሳፍረን ስልቱ ወደ ከሰተው ጊዜና ቦታ በምናብ እብስ በምንልበት ወቅት

ከልቦናችን የዘለቀውን ያን አስደማሚ ስሜት ተከትሎን አንጎላችን የተፈጥሮ እምቅ አቅሙን ጥቅም ላይ ሊያውል ይነቃቃል። እናም በሙዚቃው ስልት ዳግም ይቃኛል። እንደ ጥናቶቹ አግነት

የምንወደውን ሙዚቃ በማድመጥ ብቻ አዲስ የምንለምዳቸውንም ስልቶች ጨምሮ አሁን ሙዚቃ በማድመጥ ብቻ አንድ ሁለት ብለን ከምንቆጥራቸው አስራ ስድስት ያህል የሙዚቃ በረከቶች ጥቂቱን በወፍ በረር መልከት እናደርግ።

የትውስታን አቅም ማብልፀግ ከሙዚቃ ልዩ ትርፋቶች ቀዳሚው ነው። የዚያ የሩቅ ዘመን የልጅነት ጊዜ ትዝታ ይቀሰቀሳል። የጠፉና የተነበሱ ዘመን የጠገቡ ገጠመኞች ነፍስ ዘርተው ከትውስታ ማህደር ተፈልቅቀው ድንገት ከተፍ ይላሉ። የሙዚቃ ምትሃት በሚፈጥረው አንዳች ይፈራል።

የሙዚቃ ኃይል የጤና መታወክ ያስከተለው አሊያም እርጅና ያደበዘዘና ያጠፋቸውን ትውስታዎች ሳይቀር መመለስ መቻሉ ያስደምማል። አምኒዚያ፣ ዲሜንሻ እናም አልዛይመር የተባሉት በሽታዎች የሙዚቃን ጠቃሚ ኃይል ግሩም አድርገው ያውቁታል። ሙዚቃ ትኩረትን ለመሰብሰብ ይረዳል።

ድንገት የሚወዱትን ሙዚቃ ከማጫወቻው ላይ ሲያዩ የሚሰማዎትን ስሜት ልብ ብለው ይሆን? ትኩረትን ለመሰብሰብ የሚረዳውን የሙዚቃ ኃይል ሰዎች ለተለያዩ ነገሮች ይጠቀሙበታል። በጥናትና አንድን ነገር ለመረዳት ጥረት በምናደርግበት ወቅት ጥሞና ለማድረግ ወይም ሐሳባችን ዝብርቅርቅ ሲልብን ቀልባችንን ለመሰብሰብና አልያም እንቅልፍ አልወስድ እያለ ሲያስቸግረን ሙዚቃ ሙሉ መንፈሳችንን በማረጋጋት

ትኩረታችንን በዋናው ጉዳይ በእንቅልፍ ላይ እናደርግ ዘንድ ይረዳናል። በተለይ ለስለስ ብሎ የሚወርድና ሁለመናን የሚቆጣጠር የሙዚቃ አይነት ደግሞ ለፈጠራ ሥራ ያነቃቃል፣ ሐሳብን ለማፍለቅ ያግዛል፣ አለፍ ብሎም ገርብብ ያለን የጥበብ በር ከፍቶ ያስገባል።

የመሰሉ የሙዚቃ ድምፆች ታዲያ በተለይ የረቀቁ ሐሳቦችን የሚመለከተውን የአንጎል ክፍል በማነቃቃት ለፈጠራ ሥራ አመቺ ዕድል ይከስታሉ። የድምፁ መጠን ታዲያ በድምፅ መለኪያው ስሌት ሰባ ዴሲብል መሆኑ የሚመረጥ መሆኑን ጥናቱ ይጠቁሟል። ከዚያ በላይ ድምፅ ያለው ሙዚቃ የሀሳብን መበታተን ከፍ ያደርጋል ነው የሚለው።

አይቺን ወይም የአእምሮ ልህቀት መጠን ይጨምራል። ለሙዚቃ አካሚ ወይም ፈዋሽ ፋይዳዎችም አሉት። ሙዚቃ የህመም ወይም የሥቃይ ስሜትን ይቀንሳል። ሐዘን የተጫነው አሊያም ቁዘማ የበረታበትን ዙሪያ ገባ በአዎንታዊ ስሜት የመተካት ልዩ አቅምን ታድሏል። የተረበሸን መንፈስ ያረግባል።

የልብ ሕመም ሕክምናን ስኬት ያቀላጥፋል። አካላዊ ቅልጥፍናና ፍጥነትን ለመጨመር ያግዛል። ነገሮችን ከተለያዩ አቅጣጫ የማየትና ሌሎችን የመረዳት ችሎታ ወይም ኢሞሽናል አይኪ ከፍ ያደርጋል። ሌሎችም ብዙ ብዙ ጥቅሞች አሉት። የሚወዱትን በማድረግ ይህን ሁሉ ትሩፋት መጎናጸፍ በእርግጥ ምንኛ መታደል ነው!

አድማጮች ስለ ሙዚቃ የተሰናዱትን እነኝህን ተከታታይ ቅንብሮች የሙዚቃ ምትሃትና የሙዚቃ ጉዳይ በሚሉ ሁለት ርዕሶች በድረ ገጻችን ላይ ብትፈልጉ ሙሉውን ታገኛላችሁ።

የሚያቀርበው የዜማ ርዕስ ነው። ድምፃዊው የጃኖ ባንዱ ኃይሉ መርጊያ ነው። በእግሩም ጨዋታው። እናመሰግናለን።

ዝግጅታችን ይቀጥላል። አድማጮች የበርካታ መጽሐፍት ደራሲና የሃይማኖታዊ አስተምህሮ አዋቂም ናቸው በቀደመው ዝግጅታችን ያስተዋወቅናችሁ እንግዳችን ለምሽቱም የመጨረሻ ላደረግነው ቅንብራችን ተመልሰዋል። ሊቀ ሕሩያን በላይ መኮንን ወደ ቆይታችን እንውሰዳችሁ።

ምስል ለተደገፈ የስቱዲዮ ወግ ቀጠሮ ይዘን እናም ይህንኑ አስተዋወቀን ነበር። የተለያየ ነው። እስኪ ደግሞ ወደ እርሶ ስራዎች እንመለስ። እንግዲህ የተወሰኑትን ለትውልድ እንደ ይጠቅማሉ ምላቸውን ባለፈው የሚያነሳዋቸው ሁለት መዛግብተ ቃላት አሉኝ። አንደኛው ያው ህያው ልሳን ግዕዝ አማርኛ መዝገበ ቃላት ነው። የተለየ የሚያደርገው እስካሁን በሀገራችን ከተሰሩ ስራዎች በሀ ለ ሐ መ የፊደል ተራ መዘጋጀቱ ነው።

ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ያዘጋጁት ያው ስራቸው አለ፣ ያው ተጠቃሽ ነው፣ ትልቁ ስራ ነው። ነገር ግን እሱ በአበገደ በጥንቱ የግዕዝ የፊደል ስራ ስለተሰራ ያ ሁሉ ትውልድ አበገደን፣ አንዳንዴ አቡ ጊዳም ይባላል። አቡ ጊዳም እንኳ የማስተማሪያ ዘዴ ነው እንጂ የፊደል ገበታ አይደለም። አበገደ

ታወዘ ነው ወይም አሜስ የት ጋኔም ዳሪስ የሚለው ነው። የፊደል ገመታውና ያለቃ ኪዳነ ወልድ በዚያ ስለተሰራ ለትውልዱ ትንሽ ቀና የሆነ ለጥናት እንዲረዳ ብዬ ባህላ መደረጃ ያዘጋጀሁት የአብዱስታ ዜዛ አማርኛ መዝገበ ቃላት አንዱ እንደው ከሰራኋቸው ስራዎች ጥሩ ብዬ የምለው እሱ ነው። እሱን ከሰራሁ በኋላ ደግሞ ሁሉም ደግሞ ግዕዝን ማወቅ የሚፈልግ ቢኖር ከአማርኛ ከሚያውቀው ቃል ተነስቶ

ግዕዙን ማግኘት ይቀላል በሚል እንደገና ከአማርኛ ወደ ግዕዝ ደግሞ ሰራሁት። እሱን ትንሣኤ አማርኛ ግዕዝ መዝገበ ቃላት ብያዋለሁ። ና እነዚህ መጽሐፍ ያው እንግዲህ ትንሽ ለትውልድ የሚጠቅሙ ስራዎች ናቸው ብዬ አስባለሁ። ሌሎቹ ለሕጻናትም መጽሐፍ የጻፍኩት አለ። እንደገና ደግሞ ሊቀ ሊቃውንት እሜቴ ገላነሽ አዲስ ከሀምሳ አመታት ቅኔ ያስተማሩት

አይነ ስውር ሆነው ማንኛውም አይናማ ሴት የምትሰራውን ሲሸቱን፣ ፈትሉን፣ መጋገሩን፣ ወጥ መስራቱን ይህ ሁሉ ነገር የማይቀራቸው በተፈጥሮ ብሩፉር የተፈጠሩናት ነበሩ። የእሳቸውን ታሪክና ቅኔዎቻቸውን ጨምሬ ያሳተሙት መጽሐፍ አለ። ሰውም እሷ መጽሐፍ አሁን ጠፋ ነው እንጂ በጣም የወዳት ነበረ። ሌላው ደግሞ የቴጌጣይቱ ታሪክ ቴጌጣይቱ በደብረ ማዊ በሚል ርዕስ

የአሳተሙት መጽሐፍ ነበር እና እቴጌ ኢትዮጵያዊት ናቸው። አሁን አንዳንዴ ታሪክ ሽሚያለ እቴጌ በቅርብ ጊዜ አሁን እቴጌ ጣይቱ ኦሮሞ ናቸው፣ እቴጌ ጣይቱ የጁ ናቸው፣ እቴጌ ጣይቱ ጎንደር ናቸው፣ ስሜን ናቸው ምናምን የሚል ነገር ብዙ አለ። ግን እኔ በአጠቃላይ እቴጌ ኢትዮጵያዊት ናቸው ወደሚል ለማምጣት እና የተረሳ ደግሞ በአንድ በእናታቸው በኩል የማይታወቀውን የዘር ሐረግም ጭምር የሰራሁበት

እሱ መጽሐፍ ነበረ። እንደ ልብ ወለድ ያው ፎክሎራዊ ነገር ነው። ጥቁር የሚል ረጅም ልብ ወለድ መጽሐፍም አሳትሜ ያው እንግዲህ ገበያ ላይ ብሎ አሁን እንኳን እየጠፋ ነው። ግጥም መድበሎችም አሉ እና የሃይማኖት መጽሐፍቱ አንድ ስድስት ይሆናሉ። ምዕራፍ አለ ሴተት ሩፋት በቅዱስ ያሬድ የሚለው የቅዱስ ያሬድን ታሪክ የሰራሁበት ነው። የቅዱስ ያሬድ ታሪክ አሁን ትልቁ ፈተናችን በእኛ ሀገር

መስማማት አይቻልም። እኔ ለምን እንደሆነ ሰው የራሱን የያዘውን ነገር ይዞ መከተል ነው እንጂ ይሄኛው እኮ እንደ ከስነ መክኑ አንጻር፣ ከሎጂክ አንጻር ይሄ ያስኬዳል ብሎ መቀበል ትንሽ ይከብደናል። ለምን እንደሆነ እና ለቅዱስ ያሬድ ታሪክ እስካሁን በአሻሚነት ላይ ነው ያለ። በአሻሚነት ሲባል ምንድን ነው? አንደኛ ያው ሕጋዊ ካህን ነው የሚል መረጃ አለ። አይ የለም፣ ድንግል ነው፣ ንጹሕ ነው የሚሉ አሉ

እንክሳሩ ገርሉ በሉ በበዛችን አይረሳ ይላል፣ አርፏል ይላል። ነገር ግን ይህን ለማልሞተም ተሰውሯል የሚላለ ና ይሄን እንኳን መፍታት አልቻልም። እኔ በበኩሌ የመረጃዎችን ያው እንግዲህ አጠናክሬ የእሱን ታሪክ ሰራ አንድ አምስት ገድላትን መርምር ያለው ሌላ ሌላውም ደግሞ በእሱ ሙያ ያው በዚህ በቅዱስ ያሬድ ዜማ በልጓላሁ ምክንያት ትንሽ ያው ከሙያው ጋርም ቅርበት ስላለኝ ተምሬን ተመርጭን ስላደኩኝ ለእውነታነት የሚጠጋውን

ሰርቻለሁ እና፣ እንዲህ እንዲህ አይነት ስራዎችን ነው የሰራው። በስፋት ወደሚታወቀው የቅዱስ ያሬድ የዜማ ድርሰቶች እንደ አንድ ሁለት ተከታይ ጥያቄዎችን ብንይዘው የቤተ ክህነቱንም ዜማ እውቀት የሌለው ሰው በሚረዳው ደረጃ በመጠኑ ቢያስረዱ እንግዲህ የዜማ ድርሰቱ

በሶስት ጣዕመ ዜማ በግዕዝ በእዝልና በአራራይ ነው ቅዱስ ያሬድ ዜማ የሚወሰነው። ከዚህ የሚወጣ የዜማ ስልት የለም እና አሁን ቅዱስ ያሬድ አብዛኛውን ድጓ እንደደረሰው ይታመናል። ነገር ግን እገሌባ ይባሉም የኋላ ሊቃውንትም በተለይ ከዚህ ከአስራ አራተኛው ምዕት ዓመት

ጀምሮ እንደና አባ ጊዮርጊስ አይነት ታላላቅ ሊቃውንት ከነበሩበት ዘመን ጀምሮ ዜማ የተጨመረ መዝሙር እንዳለ ያው ይታመናል። ሰሞኑን ከዚህ ከምንጽፋቸው ተጽዕኖ ፈጣሪ ሴቶች ከምላቸው እቴየ እሌኒን አነሳለሁ። የአጼ ናኦድን እናት ማለት ነው። እቴየ እሌኒ ሁለት የጌዝ መጽሐፍት ደርሰዋል። ልጃቸው አጼ ናኦድ ደግሞ በጣም ሊቅ ነበሩ።

የቢዝክን ያዋጭ ናቸው። ማህሌታዊ ናቸው። እንደገና ደግሞ መልክአ ማርያም የሚባለው ምርሰት አሁን የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን የምትመሰገንበትን በጸሎትነትም በማህሌትም እና አጼ ናኦት በዚህ በመንፈሳዊነታቸው ይመስለኛል። ድጓ ውስጥ አንድ ደሳቸው የተደረሰች መዝሙር ወይም አንገርጋሪ ትባላለች። ለብዙ ሰው ደግሞ በየቀኑ ከተለይ ከሙታን ጋር ሳይዙ መገልገያ

እሺ፣ የሚሉን ከሆነ አንዱን ዜማውንም እንደው ቢያሰሙን ደስ ይለኛል። አጤና ወድንም ለማስታወስ አንገርጋሪዋን ሷንድ በለካ ቅዱስ ያሬድ ዜማ ሀሌሉያው ማርያም ድንግል እናመክ ድመታዝ ለክርስቲያን አክሊል

ለላኦድ ገብኮዮ ማይፈ አወንል ይሄ እንግዲህ ግዕዝ የሚባለው ዜማ ነው። ምን ማለት ነው? እንደው ሀሳቡን ቢያስጨብጠውን መዝሙሩ ላይ ያለውን

ማርያም ድንግል እመ መቅድመ ቃል የቀዳሚው ቃል እናት የሆንሽ ማርያም ድንግል ሆይ፣ ለክርስቲያን አክሊል ለክርስቲያን ዘውድ ነሽ አክሊል ነሽ። ለናኦድ ገብሬቲ ኩኒ ወር ሰዋሶ ሰዋሱ እንግዲህ ያው መሰላል ማለት ነው። አገልጋይሽ እናኦድን የይቅርታ መሰላል ሁኙ። ማንፈዱ ለነበልባል የነበልባል ማደሪያው

መራት ዘወንጌል የወንጌል ሙሽራ ድንግል ማርያም ሆይ ና ወደ አገልጋዮችን የይቅርታ መሰል አልኩኙ ነፍሱን ወደ ገነት ወደ መንግስት ፈጸም ያሳስብ ይል ማለት ነው። ቀደም ባለው ቃለ ምልልሳችን ስለ ሽምግልና አጫውተውን ነበረ። እንዲያውም በማህበር መደራጀቱም ኋላ ላይም ኃላፊነትም ወስደው እያደረጉ ያለውን ነግረውን ነበር። ኢትዮጵያ ዛሬ ከሚታየው ሁኔታ

ለሰላም ከፈነጠቀው ተስፋና አሁንም እየተንገዳገደን ቢሆን በዛ ከተጣለው ተስፋ አንጻር የሽምግልና ነገር ይረዳል ብለን አምነናል። ባህላችንን አልተጠቀምንበትም፣ ወደ እሱ ማዘንበሉ ብለውን ነበርና ተገቢነቱን ጠቀስ አድርገን ነበር። የቋጨ ነው? እምን ላይ ደረሰ ይሆን? እዚህ አገርም ከመጡ በኋላ ለመግፋት የሞከሩት ነገር ነው ወይ? ሲመለሱስ የሚያደርጉት ነገር አለ ወይ?

በተለይ በብሔራዊ ደረጃም የእርቅና የሰላም ጥረቱ ገና ብዙ ሊገፋበት በሰፊው የታቀደ ነገር እንደመሆኑ እሱ ላይ ያለትን ሀሳብ ፈንጥቀው ለዛሬው ወጋችን እንቋጫለን። እንግዲህ ይሄ መቼም ምንም ለችግሮቻችን ሌላ መፍትሄ እንደሌለን ያው ካለፍንባቸው ሁኔታዎችም ተምረናል። የቀደመ የሀገራችን የአባቶቻችን ታሪክም የሚነግረን ይሄንን ነው ሁሉም

ህዝብ ነገድ፣ ማህበረሰብ በየባህሉ በየልማዱ የሚመራው በዋናነት በሽምግልና እንደነበረ ቢጠናም ባይጠናም ምንም ጥያቄ የሌለበት ትልቁ የሀገራችን የችግር መፍቻ ሽምግልና እንደሆነ ተረድተናል እና ባለፉ አመታት ያው ሽምግልናው ትንሽ ትኩረት አጥቶ ቆይቷል። አሁን በዚህ ላይ ሌላ ታሪክ ውስጥ መግባት አልፈልግም። በጣም በሽምግልናው ላይ የነበረው ጫና ቀላል አልነበረም።

እና ሽምግልና እንደ ኢትዮጵያም እንደ አማራ ህዝብም የችግር መፍቻ ነው። በአሁን በአማራ ህዝብ የሚነሱ ራሱ አባባሎቹ ይገልጡታል። በአማራ አባባል ሰማይ ተቀደደ ቢሉ ትተው ሽማግሌ ይሰፋዋል። ይሄ ትልቁ አባባል ነው እና የማይቻለውን ነገር እንኳ ሰማይ አይቀደድም፣ ግን ሊቀደድ እንኳን አያስጨንቅም። ሽማግሌ የማይፈታው ችግር የለም ለማለት የሽማግሌ

መስተያታጭነት ከፍ አድርጎ ለማሳየት አባቶቻችን የተጠቀሙበት ነው። እና ሽምግልና ትልቅ ዋጋ አለው። አሁንም ቢሆን የማህበረሰባችንም የሀገራችንም ችግር ሊፈታ የሚችለው በሽምግልና ነው። ሁለት ዋና ዋና አካላት አሉ፣ የሀገር ሽማግሌና የሃይማኖት አባት። የኢትዮጵያ ህዝብ ከእምነት ውጭ የሆነ ብዙ የለም። ያው እምነቱ ውስጥ ሆኖ ብዙም ችግር የሚፈጥር ሊኖር ይችላል እንጂ በእምነት ስር ነው

ሁሉም የሃይማኖት አባት አለው፣ እንደየእምነቱ ያው እንደሚባልለት ከሆነ ዘጠና ሰባት ዘጠና ስምንት ከመቶ የኢትዮጵያ ህዝብ በእምነት ጥላ ሥር ያለ ነው ነው የሚባል እና የሃይማኖት አባት የሀገር ሽማግሌ በትክክል ከሰራ ፈተናው ምንድን ነው? እረኛው የለገመለት ነው መንጋው የሚጠፋ መንጋው ገደል የሚገባ

እረኛ ካልለገመ ከብት አይጠፋም ይላሉ አባቶቻችን። እረኛ ሲለግም ነው መንጋው የሚበተንም የሚጠፋ በአዝመራም የሚያጠፋ እና በሌላም ሊወሰድ የሚችል። እነዚህ ሁለቱ ተቋማት የሃይማኖትና የሽምግልና ተቋማት እንደየባህሉ፣ እንደየእምነቱ መጠናከር መቻል አለባቸው። እኔ በዋናነት ደግመን ደጋግመንም እንደምንለው በየስብሰባችን ከዚህ ከዘመኑ ከወቅቱ ፖለቲካ ነጻ ሆኖ መገኘት

በጣም ሀገራችን የተፈተነችበት ምንድን ነው? ሁሉም የፖለቲካ ጥገኛ የሆነ መንግስትም፣ ለፖለቲካው ሲል አንፈልግም ይላል። መንግስትና ሃይማኖት የተለያየ ነው ይላል። ነገር ግን ደግሞ እጁን ሲያስገባ ይገኛል። የሃይማኖቱን ማባት ከፖለቲካው ምራት አይፈልግም። ዘመናችን በጣም ከዚህ ከተጠቃሚነት ጋር እየተያዘ ችግራችን ይሄ ነው እና አሁንም መፍትሄው ሽንግልናችን ማጠናከር ነው። አሁን በአሁኑ ሁኔታ

ባለፈውን ጥቅምት ሀያ ሰባተኛ አንድ ትልቅ ጉባኤ እንደ ክልል እንደ አማራ ክልል ትልቅ ጉባኤ አካሄደን። በአስራ ሁለቱ ዞኖችና በሶስቱ ሜትሮፖሊታን ከተሞች ያሉ ሽማግሌዎችን ጠርተን ሽምግልናውን ወደ ዞን ለማውረድ ከዞንም ወደ ወረዳ የነባሩን የሽምግልና ስርዓት ለመመለስ ጥረት እያደረግን ነው። አሁንም ወደ የካቲት አካባቢ አንድ ትልቅ ጉባኤ ይኖረናል። በዚህ ከመጣው ወዲህም እንዲያውም በዚህ

ቨርጂኒያ ያሉ አንድ ትልቅ ሽማግሌ ያሉ ፕሮፌሰር ብርሃኑ እዚህ አዲስ አበባ እየመጡ በስብሰባ ብዙ ጊዜ እንገናኛለን። ስና ዛሬም ደውለውልኝ ነበር። አሁን ጥር ላይ የኢትዮጵያ የሀገር ሽምግልና መማክርት ጉባኤ ለማካሄድ አስቦ እኔም ለሄድ እዚያ ደውለውልኝ ነበር ሽማግሌዎቹ እና መቼ ነው የምትመለስ ብለውኝ እና ያው እዚህ ከገና በዓል በኋላ እዚያ ጉባኤ እንደሚካሄድ

በተለይ አሁን ባለው ወቅታዊ ችግር ላይ በዚህ በአማራና በኦሮሞ ስም የሚካሄድ አሳዛኝ ሁኔታ በእሱ ላይ ለመነጋገር ቀጠሮ የተያዘ ይመስለኛል እና ችግሩ የሚፈታ በሽማግሌ ነው። ሀገራዊ የምክክር ኮሚሽን ብለን አቋቁመናል። እነ ፕሮፌሰር መሰል መጀመሪያም ሀገራዊ የምክክር ሽምግልና ላይ ነበሩ እና ሽምግልና በትክክለኛ ቁመና ላይ ሆኖ

ህዝብንም ከታች እየመከረ እያስተማረ ወጣቱ እንዲበስል እንዲሰክን ትልቁን እንዲያከብር እየመከረ እያስተማረ እንደገና ደግሞ ወደ ላይም ደግሞ መንግስትን ደግሞ ሀይ እያለ፣ የቀደሙት የሃይማኖት አባቶችም ሽማግሌዎች እኮ ነገስታቱ ስስፋቱ ምስሎ ይሄ እኮ አያስሄድም፣ ለህዝቡ አይመጥንም፣ ህዝቡን ያስጠይማል እየተባለ ነው ሀገር እንግዲህ ጸንታ ተመርታ የኖረችው እና አሁንም ቢሆን ለሽምግልናው መንግስት እየሮ መስጠት አለበት።

ለሃይማኖት አባቱም ጆሮ መስጠት አለበት። የሃይማኖት አባትና ሽማግሌም ደግሞ በራሱ ቁመላ ላይ መገኘት አለበት። ትልቁ ፈተናችን የሆነ በራሳችን ቁመላ ላይ አልገኝ እያለ ነው። እዚያም እዚህም መንታ መንገድ ላይ እየሆነ ነው። ሀገራችን ችግሯ እንዲህ አልፈታ ያለ ብዬ አስባለሁ እና ሽምግልናው ትልቁ ዋጋ ነው ያለው አድርገን እናመሰግናለን

ያደረጉት ቆይታ ለእኛም ደግሞ በጊዜው ቀን ሰው ይህን ያህል ሊያጫውቱን ፈቃደኛ ስለሆኑ እጅግና ቦታ እናመሰግናለን። የገና በዓልም ጥሩ እንዲሆንለት እንመኛለን። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።

我跟着跟着你走，我擦擦要拉椒，这那个那个那个来，那个那个，哎那个那个那个来，我老说你们那阿爸们真

ቤት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ነው ጻፉ ደውሉልን ቆንጅት ለወትሮ የመጨረሻውን የዜማ ምርጫችንን አድማጮች ሙዚቃውን አየር ላይ በቀጥታ በሚያገኙበት መንገድ ነው የምናስተዋውቀው

ዛሬ ግን የስንበት ምርጫችን ሰሞኑን እያነጋገረ ያለ አንድ ዜማ፣ ድምፃዊው አቡሽ ዘለቀ ኢትዮጵያ ውስጥ አሁን ለሚታዩ አንዳንድ አሳዛኝ ሁኔታዎች እንደ ምክንያት ያለውን በሚገልጽበት ዜማ ብንሰናበት ጥሩ ሀሳብ ነው።

सत समा स्वाल समा सत साम सर साल समा मे स्वाल समा सत स्वर साल समा सत समाज स्वाल समा सतसमा उन स्वाल समा सत समान साल समाज

My thunder, yeah, you hit

ዘላ በሩ ስንቴ ታዘብናች ከሳሽም ፈራጅም ሆነው ያየና የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ አበቃ። ነገ ሰኞ ከምሽቱ በሶስት ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና